ምክር ቤቱ በመግለጫው ባለፉት አስራ አምስት ዓመታት የተካሄዱ የተሃድሶ እንቅስቃሴዎችና የወቅቱ የፖለቲካ ትኩሳት በጥልቀት መገምገሙን ገልጿል። በተለያዩ መስኮች ስኬት ማስመዝገቡንም ዘርዝሯል። ምክር ቤቱ በትግራይና በአማራ አጎራባቸው ወረዳዎች ከወሰን ማካለል ጋር ተያይዞ የተነሳው ጉዳይ በህወሀትና በአዴን አመራሮች መፍትሄ ከመስጠት አኳያ የተከሰተው መዘግየት ተገቢ አለመሆኑን መገምገሙንና በትግራይ ክልል ከወልቃይት ጋር ተያይዞ የተነሳው ጥያቄ በትግራይ ክልል ህገ መንግስታዊ ስርዓቱ ተከትሎ እንዲታይ መወሰኑን ገልጿል። በመግለጫው ዙሪያ የተለያየ የፖለቲካ ፓርቲዎች አመራሮች አነጋግረናል። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ድሮም ብዙም የጠበቅነውም ነገር አልነበረም። አሁንም ያንኑ ነው ያረጋገጠልን። ግን አንዱ ትልቅ የትዝብት ነጥብ ስራ አስፈጻሚው ይህን ያህል በአንክሮ ያልተቀመጠውን ልማታችንና እድገታችን ያመጣው ችግር ነው ቀውስ ነው በማለት በጣም አሳፋሪ የሆነ ምክንያት ወደ መዘርዘሩ መግባታቸው በትዝብት ያየነው ነው። ምክንያቱም የደላው እና የተመቸው ሕዝብ እሰየው ብሎ ተዝናንቶ ይኖራል እንጂ ግንባሩን ለጥይት እስከ መስጠት ድረስ ቆርጦ እንደዚህ አይነት መራር ትግል ውስጥ አይገባም። እና ምን አይነት ጥጋብ ነው ለዚህ ያበቃው የሚለው ነው በጣም የሚገርመን። ይህ ምን ያሳስበኛል። እኛ በቀደም ያለ ስላሴ ዘመን ተማሪዎች ሆነን ገዳውመት ይከበር የሚሉ ጨዋታዎች በምናሰማበት ጊዜ ፖሊስ ያሳድደን ነበር እና ምንድን ነው የሚለው ደሞቱ ስርአት ጠው ተመችቷቸው እንክብካቤው አስክሯቸው ነው እንደ የሚቀናጡት የሚል ክስ ያቀርብብን ነበር እና እነዚህም አሁን ደግሞ ልማታችንና ያሳየነው እድገት አጥግቧቸው ያንን ጥጋብ ነው ነው የሚያሳዩት የሚል ድምዳሜ ላይ እንግዲህ ሁለት ከአንድ ሶስተኛው መንግስት የመጀመሪያውን ሲደግም በጣም ገርሞኛል። የኢትዮጵያ ራይ ፓርቲ ፕሬዚዳንት አቶ ተሻለ ሰብረው በበኩላቸው እንደ ፓርቲ አመራሮች እኛ ያየነው አንደኛ አሁን የተነገረው ያለ የምርነቱን እንደ ማለት እንመን ነው የምር ነው ወይ፣ ነው የእውነት ነው ወይ፣ ነው ድርድር መሆን ያለበት፣ ውይይት መካሄድ አለበት። አሁን በኤደን እና የህዋት ውይይቶች ይካሄዳሉ አይነት ነው አይደለም። ስለዚህ አንደኛ መዘገየት አልነበረበትም። ይህ ሀሳብ ካለ አንድ ነገር ከተበላሸ፣ ንብረት ከወደመ፣ ህይወት ከጠፋ፣ የሀገሪቱ ጸጥታና ሰላም መናጋቱ ላይ ከተጀመረ፣ ወይም ኮምፓሱ አቅጣጫውን ከሳተ በኋላ ነው መደረግ ያለበት። አሁንስ ይህ የተባለው አይነት ምን ያህል እውነት ነው? ምን ያህል የሚተገበር ነው? ምንድን ማስተማመኛ ስለዚህ እኛ የምንናገረው ወደ ብሔራዊ መግባባት እና ወደ ፖለቲካ ውይይቶች ይገቡ ነው። በአንድ በተወሰነ አካባቢ ብቻ አይደለም። ይሄ ሀገራዊ ጉዳይ ነው። አቋሞችም ጨምሮ፣ ሌሎችንም ጨምሮ በሰላማዊ አካሄድ የሚያምን ሁሉ አስቀድሞ መዋየት አለበት። የሰማያዊ ፓርቲ ምክትል ፕሬዚዳንት አቶ ለገሰ ተፈረደኝም የፓርቲያቸውን አቋም እንዲህ ገልጿል። መግለጫውን በመጀመሪያ በሁለት ከፍለን ማየት የሚገባ ይመስለኛል። አንደኛው ተሀድሶ የሚለው ሲሆን ሁለተኛው የወልቃይትን ጉዳይ የሚመለከት ነው። መጀመሪያው ተሀድሶ የሚለው ኢህአዴግ ላለፉት ብዙ ዓመታት ለተሀድሶ ስም ህዝቡን እያጭበረበረ ጊዜ እየገዛ ነው የቆየው። ስለዚህ ኢህአዴግ በተሀድሶ ይለወጣል ብለን አናምንም። ሁለተኛው የወልቃይት ጉዳይን በሚመለከት ኢህአዴግ የማንነት ጥያቄዎችን በወልቃይትም በሌሎች አካባቢዎች እየመለሰ አይደለም። በሕገ መንግስት የተቀመጡ ብዙ የዲሞክራሲን የሰብአዊ መብቶችን ተጨፍልቀዋል። አሁንም ቢሆን ባህዴን እና ህዋት ይመልሳሉ ብለን አናምንም። የሚያድ ፕሬዚዳንት አስተያየት እንደሚሰጡን ቃል ከገቡ ከተሰሩልን በኋላ በተደጋጋሚ ብንደውልም ስልክ ሊያነሱ ባለመቻላቸው ሀሳባቸውን ማካተት አልቻልንም። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።